ከአሁን በኋላ በትግራይ ክልል የሚፈጠሩ ችግሮች ኃላፊነት እንደማይወስድ የኢትዮጵያ መንግስት አስታወቀ። በክልሉ ያለውን ጦር ማስወጣቱን የገለጠው የኢትዮጵያ መንግስት በቀጣይነት በክልሉ ስለሚፈጠሩ ጉዳዮች ተጠያቂው ህወሓት ነው ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን የኤርትራ ጦር ከትግራይ ክልል ለቆ መውጣቱንም ጨምረው ገልጠዋል። አንዳንድ የእርዳታ ድርጅቶች የህወሓትን ኃይል ያስታጥቁ እንደነበር ጠቁመው አሁን ከትግራይ የሚያዋስኑ ስፍራዎች መዘጋታቸውና ቁጥጥር እንደሚደረግባቸውም ነው ጨምረው የገለጡት። የኢትዮጵያ መከላከያ ሰራዊት በበኩሉ የህወሓት ኃይል ሁመራና ራያን ጨምሮ በየትኛውም አቅጣጫ የመንቀሳቀስ ፍላጎት ካለው የከፋ አጻፋዊ እርምጃ ይጠብቀዋል ብሏል። ለዝርዝሩ ኬኔዲ አባተ የኢትዮጵያ መንግስት በትግራይ ክልል የተናጥል ተኩስ አቁም ስለማወጁ ከትናንት በስቲያ ያወጣውን መግለጫ በተመለከተ ጠቅላይ ሚኒስትር ዐብይ አህመድ ትናንት ከሀገር ውስጥ ጋዜጠኞች ጋር በነበራቸው ቆይታ ላይ ባደረጉት ንግግር መንግስት ጦሩን ከትግራይ ያስወጣበትን ምክንያት ሲገልጹ ሚሳይልና ሌሎች መሳሪያዎችን አውጥተናል፣ እንደ ትናንቱ ሚያሰጋን ነገር የለም ብለዋል። በተያዘው ክረምት ቅድሚያ የሚሰጣቸው ተግባራት መኖራቸውንም ጠቅላይ ሚኒስትሩ ጠቁመዋል። እኛ የወሰንነው የሀገር መከላከያ ሰራዊት ማስ የሆነውን ህዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱ የሚሸማቀቅበት አለንም በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን የወሰንነው እርግጠኛ ነኝ። አስራ አምስት ቀን አንድ ወር ሁለት ወር ስንቆይ እናየዋለን። የመከላከያንና የኢትዮጵያ መንግስት ጥረትና ድካም በብዙ እጅ ሴንስ ማድረግ ሲጀምርና ወገኔ ብሎ ጀርባውን ሰጥቶ የሚሄደው ኃይልም በየቀኑ ጥቃት እየደረሰበት ስለሆነ የእፎይታ ጊዜ ብንሰጥ አምና የምንሰጋው ነገር ዛሬ አያሰጋንም። ሚሳይልን አወተነዋል። መሳራችን አወተናል። እንደ ትናንትናው ብለን ምንፈራው ጉዳይ የለም። ከዚያ በተጨማሪ ደግሞ አሁን ባለው ሁኔታ ቅድሚያ የምንሰጠው ቢያንስችን ክረምት ቅድሚያ የምንሰጠው ሌላ ጉዳይ ስላለን ገንዘባችንም ሰዋችንንም ትጥቃችንንም ቆጠብ አድርገን ወደ ዋናው ጉዳይ ብናተኩር ይሻላል በሚል ነው። የኢትዮጵያ መንግስት በርካታ ጫናዎችን እያስተናገደ እንደሚገኝም የተናገሩት ጠቅላይ ሚኒስትሩ መቀሌ አሁን ላይ ከሌሎች የኢትዮጵያ አካባቢዎች በተለየ መልኩ በስጋትነት እንደማትታይም ነው የገለጹት። መቀሌን ትናንት መልቀቅ ስንጀምር በጣም ብዙ ሰዎች ተደናግጠዋል። እናንተም ተደናግጣችኋል። መቀሌ የዛሬ ሰባት ስምንት ወር ስንሄድ የነበረው ግጭት የስበት ማዕከል የመንግስት ማዕከል የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ በውስጡ የተሰገሰጉ የተትረፈረፉ ሰዎችን የሚዘርፉ የሚቀሙ ሰማንያ ሺህ የሚጠጉ ሰዎችን ከመጨመሩ ውጪ ከአብያዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነትን አጥቷል። አሁን ባለው ተጨባጭ ሁኔታ በሚሊተሪ እይታ ሲታይ ምንም ነገር የለውም። የተለየ ስበት ማዕከል የሚያደርገውና የሚያጓጓን እንደሄድንበት ጊዜ የሚያጓጓን ነገር የለውም። የኢትዮጵያ መንግስት አወጅኩ ያለውን የተናጠል የተኩስ አቁም እርምጃ እንዲሁም የሀገሪቱን ጦር ከትግራይ ክልል ማስወጣቱን በተመለከተ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እና የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተና ጄኔራል ባጫ ደበሌም በዛሬው ዕለት መግለጫ ሰጥተዋል። ከስምንት ወራት በፊት የተጀመረው ግጭት የብዙ ሰዎችን ሕይወት መቅጠፉንና በርካታ ንብረት ማውደሙን በመግለጫቸው ያነሱት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እርስ ግጭቱ ከዚህም ባለፈ ራስን በመከላከል ረገድ ኢትዮጵያ እንደ ሀገር ያላትን አቅም ክፉኛ መጉዳቱንም ገልጸዋል። በጦርነቱ ማግስት ሱዳን በምዕራብ በኩል ፈጽማለች የተባለውን ወረራ በመጥቀስ የእርስ በርስ ግጭቱ ሀገሪቱን ለውጭ ጥቃት እንዳጋለጣትም ነው የተናገሩት። ከዚህም በተጨማሪ እየበረታ የሄደው ዓለም አቀፍ ጫና እንዲሁም የክልሉ አርሶ አደር የግብርና ስራውን የሚያከናውንበት እድል እንዲፈጠር መፈለጉ በተናጥል ተኩስ የማቆምና ሰራዊቱን የማስወጣት ውሳኔ ላይ ለመድረስ ምክንያት መሆናቸውን ቸውንም ጠቅሰዋል። ምንም እንኳን ህወሓት በውጊያ በማሸነፍ መቀሌን ጨምሮ የትግራይ ክልልን በርካታ ስፍራዎች መቆጣጠሩን ቢገልጽም አምባሳደር ሬድዋን ግን የኢትዮጵያ ጦር የወጣው በፖለቲካ ውሳኔ መሆኑን አንስተዋል። መንግስት በቀጣይነት በትግራይ ክልል ለሚፈጠሩ ችግሮች ምክንያት ላለመሆን በሚል ውሳኔው ላይ መድረሱንም ገልጸዋል። ውሳኔው ፖለቲካዊ ውሳኔ ነው። ሰበብ ላለመሆን ሁለተኛ፣ በሌላ በኩል እየመጣብን ያለውን ሀገራዊ አደጋ በምዕራብ በኩል የሚደገስልን ንግስ መቋቋም ካለብን የሰው ኃይላችንንም ሰራዊታ ችንም አሰባስበን ዋናውን አደጋ መመከት አንዱ ስራችን ሀገራዊ ጥሪ የሚሆንበት ሁኔታ መምጣቱ ስለማይቀር በሌላ በኩል ደግሞ እዚህም ሰበብ የምንሆንበት እየረዳንም እያበላም መንግስት እየደገፈም ተከሳሽና ተወቃሽ መሆኑን በማስወገድ ምክንያት መሆኑን አስቀርቶ ግን እርዳታው መድረስ እንዲችል ረዳ ነበርና፣ እድል አጣው የሚሉ ፎቶ ሄደው ለመነሳት እድል ያላጡ መንግስት መድረስ ያልቻለበት ቦታ ላይ ደርሰው ፎቶግራፍ ተነስተው ኢንተርቪው ለማድረግ ያልተቸገሩ እርዳታ ለመስጠት ግን ቦታ አጣን መግቢያ አጣን ለሚሉ አካላትም በግልጽ ሰበብ ላለመሆን ለቀን መውጣታችን፣ አንዱ ፖለቲካዊ ምክንያት ነው። መነሻው ግን ሰብአዊ ነው። በዚህም ምክንያት የአዝመራ ጊዜው እስከሚያልቅ ድረስ ምንም አይነት ኮሽታ አይሰማም ማለት ነው። የኢትዮጵያ መንግስት አለም አቀፉ ማህበረሰብ አድርግ ያለውን አድርጓል ያሉት አምባሳደር ሬድዋን ከዚህ በኋላ በክልሉ ለሚፈጠሩ ችግሮች ኃላፊነቱን የሚወስደው ህወሀት ስለመሆኑም ተናግረዋል። ያልተገደበ ተደራሽነት ያስፈልገኛል እርዳታ መስጠት እፈልጋለሁ ለሚሉ አካላት ይሄ ወጥተናል ደርሰው ይርዱ በአንዱ መልእክት እሱ ነው። ሁለተኛው ተኩሱ አቁሙ ሲሉ ሲጮሁ የነበሩ አሉ። ትናንትም የጮሁ አሉ። ተኩሱ አቁመን ከወጣን ከሶስተኛው ቀን በኋላ ማለት ነው። ስለዚህ አንተኩስም፣ ወጥተናል፣ ወታደራችን የለም። ከአሁን በኋላ ተኩሱ ካለ አሁን በኋላ ግድያ ካለ አሁንም እየሰማን ነው። ከመንግስት አብራችሁ ነበሩ ያዳምጣችሁ ነበር የሚባሉ ሰዎች አሁንም እየተረሸኑ እንደሆነ እየሰማን ያለ ነው። በዚህ መንገድ ቀጣሚ ሞት ሰው ካለ የሚወቀሰው የሚያዘው አሁንም ሽብርተኛ ሆኖ የተፈረጀው አካል ነው የሚሆነው። ዓለም አሁንም ከኢትዮጵያ መንግስት ጋር ማላዘን ሳይሆን የኢትዮጵያ መንግስት አርግ የተባለውን ማድረግ የፈለገውን አድርጓል። ወታደሩን ሰብስበዋል፣ እጁን ሰብስበዋል። የሚቀጥለው አካልን ተጠያቂ ማድረግን መልመድ አለበት። የኤርትራ ጦርም ከትግራይ ክልል ለቆ መውጣቱን አንስተው ይሁንና ጦሩ ተመልሶ እንዲመጣ ህወሀት እየጋበዘው መሆኑን በመግለጽ ዓለም አቀፉ ማህበረሰብ ይህን ፍላጎት እንዲያስቆም ሲሉ ጥሪ አቅርበዋል። ሌላኛው ኤርትራ መውጣት አለባቸው የሚባል ነበር የነበረው መንግስት በተደጋጋሚ እንደማያስፈልገው ድጋፍ መውጣት እንዳለባቸው ገልጿል። አሁንም በይፋ ወጥተዋል። መውጣታቸውን የገባው ኃይልም አስመስክሮ እከተላቸዋለሁ ነው የሚለው አሉ። ይውጡልኝ ሳይሆን ወጥተዋል፣ ግን እከተላቸዋለሁ እስከ ኤርትራ ድረስ ነው የሚለው ። ስለዚህም አሁንም የኤርትራ መንግስትም ወታደሮች ከወጡበት ከቤታቸው ተመልሰው እንዲመጡ እየተጋበዙ ነው ያለው። ኤርትራ ድረስ ተከትሬ እወጋቸዋለሁ የሚል ከሆነ ይሄ ኃይል ጉልበት አለው የለውም፣ ሌላ ጉዳይ ነው። አቅም ያለው የለም፣ ሌላ ጉዳይ ነው። ግን ፍላጎቱ ስላለው በፊትም የነበረው ይህንኑ አካባቢውን የማተራመስ ፍላጎት ለማስቀረት ስለነበረ ፖለቲካል ውሳኔ የተወሰነው። ዓለም አቀፉ ማህበረሰብ አሁንም ሰላም እንዲፈጠር ከተፈለገ በደረሰበት ሚገድል ኃይልን በደረሰበት ጦርነቱን አስቀጥላለሁ የሚል ኃይልን ሀይ ማለትን መልመድ አለበት። መንግስት የበኩሉን ድርሻ ተወጥቷል። ኢትዮጵያ ወታደሮቿን ከትግራይ ክልል እንደምታስወጣ ከሳምንታት በፊት የተነገራቸው የውጭ አካላትም ስለመኖራቸው ያነሱት አምባሳደር ሬድዋን ከነዚህም አንዳንዶቹ ይህን መረጃ በማቀበል ወታደሩ ላይ ጥቃት እንዲፈጸም ለማድረግ ስለመሞከራቸው ም ገልጸዋል። አንዳንድ የእርዳታ ድርጅቶች የህወሀትን ኃይል እያስታጠቁ እንደነበሩም የገለጹት አምባሳደሩ ወደ ትግራይ በሚሄዱት ቁሳቁሶች ላይ ቁጥጥር እንደሚደረግም ተናግረዋል። ህወሀት ያለው ኃይል በከፍተኛ ደረጃ መደራጀቱንና በክልሉ የነበሩትን የኢትዮጵያ ወታደሮች በውጊያ በማሸነፍ ግዛቶችን መቆጣጠሩን ቢገልጽም የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌትናል ጄኔራል ባጫ ደበሌ በበኩላቸው ሰራዊቱ ለሀገሪቱ ዋነኛ ስጋት ለመዘጋጀት ትግራይን ለቆ መውጣቱን ጠቁመው ህወሀት በአሁኑ ወቅት የኢትዮጵያ ስጋት አይደለም፣ ሲሉ ነው የገለጹት። አሸባሪ ቲፒኤልኤፍ ስጋት ከሚሆኑበት ደረጃ ወጥተዋል። ትርጉም ያለው ኢትዮጵያን ሊያሰጋ የሚችል ነገር ሊያደርግ አይችልም። ስለዚህ እኛ ከትግራይ አካባቢ ወጥተን የምናስበው ስጋት መዘጋጀት አስፈላጊና የግዴታ በመሆኑ ለቀናል። ሰራዊቱ ተሸንፎ ነው የወጣው የሚባል ማና ያሸነፈው በምን አሸነፈው? እኛ ከመቀሌ ለቀን ስንወጣ ይዘን የወጣ ነው ኮንቮይ በሺዎች የሚቆጠር ነው። ይህን ኮንቮይ ይዘን ስንወጣ በጠራራ ፀሐይ ይህን ሰራዊት ሲወጣ ጁንቶ ኃይል ቢኖረው እኮ አንድም መኪና ሳይወጥላ እንዳይወጣ ያደርግ ነበር። ነገር ግን ኃይል የለውም። ሌትናንት ጀኔራል ባጫ አክለውም አሸባሪ ብለው የገለጹት የህወሓት ኃይል ሁመራና ራያን ጨምሮ በየትኛው አቅጣጫ የመንቀሳቀስ ፍላጎት ካለው መከላከያ ሰራዊት የከፋ አጸፋዊ እርምጃ እንደሚወስድ ተናግረዋል። አሁን እንደሚሰማው ወደ ደቡብም ወደ ሰሜንም ወደ ምስራቅም እሄዳለሁ የሚለው ነገር ባያደርገውም ግን በዚህ መሰረት ወደ መሀል ሀገር ወደ ኤርትራም ወደ ሆመራም ወደ አፋርም ወይም ደግሞ ራያ ወደ እነዚህ ቦታዎች ይሄዳለሁ የሚለው ነገር ጉልበት ባይኖረውም ምንጊዜም አሸባሪዎች የሚያደርጉት ነገር ስለሆነ ዝም ብሎ የሚታይ አይደለም። ሰራዊታችንም እነዚህን ነገሮች ሊቆጣጠር የሚችልበት ደረጃ ላይ እንዲሆን አድርገነዋል። ትንኮሳ የሚያደርግ ከሆነ መልሰን እኮ መቀሌ መግባት እንችላለን ዛሬ። ስለዚህ ምንድን ነው ትንኮሳ ካደረጉ የእጥፍ እጥፍ ነው ምላሹ የሚሆነው። ህውሀት በበኩሉ እንደ አስፈላጊነቱ የማጥቃት እርምጃው እንደሚቀጥል ማስታወቁ ይታወሳል። የህውሀት ቃል አቀባይ ጌታቸው ረዳ እያንዳንዱ ኢንች የትግራይ ግዛት ከጠላቶች እስኪጸዳ ድረስ ኃይሎቻችን በደቡብና በምስራቅ እየዘመቱ ነው ስለማለታቸው ሮይተርስ ዘግቧል። ትግራይን ለማዳን ማንኛውንም ተግባር እንፈጽማለን ሲሉም የተናገሩት አቶ ጌታቸው ለትግራይ መረጋጋት አስመራም ይሁን አዲስ አበባ መዝመት አስፈላጊ ከሆነ እናደርገዋለን ሲሉም ነው የገለጹት። ይህ በእንዲህ እንዳለ ኢትዮጵያ የተናጥል ተኩስ አቁም ማወጇ ግጭቱን ማስቆም ከቻለ በጎ እርምጃ እንደሆነ የገለጸችው አሜሪካ ሁሉም አካላት በድርድር ላይ የተመሰረተ የተኩስ አቁም እንዲያውጁም ጥሪ አቅርባለች። የተባበሩት መንግስታትና የአፍሪካ ህብረትም የተናጥል ተኩስ አቁም ውሳኔውን ካደነቁ አካላት መካከል ሲሆኑ ለችግሩ ፖለቲካዊ መፍትሄ እንዲፈለግም ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።